ናራቲቭ ድርሰት። ከበደ ደስተኛ ሰው ነው። ድምፁ በጣም ጥሩ ነው። ስለ አሜሪካ አወራልኝ። ማውራት። ጤናሽ ጥልኝ። ተባባሉ መባባል አቶ ዮሐንስ የሚባሉት አሜሪካዊ መሐንዲስ ስለ አዋሽ ወንዝ ግድብ ከኢትዮጵያ መንግስት ጋር ባደረጉት ውል መሰረት ከአገራቸው በተነሱ በሁለተኛው ቀን አዲስ አበባ ገቡ። ከረጅም ጉዞ የተነሳ በጣም ደክመው ነበርና ሁለት ቀኖች ያህል በሆቴል ውስጥ ካረፉ በኋላ አቶ ከበደን በስልክ ተገናኝተው ስለ መምጣታቸው ከነገሯቸው በኋላ መቼ መገናኘት እንደሚችሉ ቀጠሮ ጠየቁ። አቶ ከበደ በደስተኛ ድምፅ እንኳን ደህና ገቡ ካሏቸው በኋላ ስለ አሜሪካ ወሬ ጠየቋቸው። ከዚያም ጥቂት ካወሩ በኋላ ለሚመጣው ቅዳሜ በሁለት ሰዓት ጊዮን ሆቴል እንገናኝ ተባብለው ተለያዩ። ጥያቄዎች። አቶ ዮሐንስ ወደ ኢትዮጵያ ለምን መጡ? አቶ ዮሐንስ ስልክ ለምን ደወሉ? አቶ ከበደና አቶ ዮሐንስ በስልክ ስለምን ተነጋገሩ? አቶ ዮሐንስ የየት አገር ሰው ናቸው? ግድቡ የሚሠራው የት ነው? አቶ ከበደና አቶ ዮሐንስ መቼ ለመገናኘት ተስማሙ? በስልክ ስንት ሰዓት አወሩ? በአሜሪካ ውስጥ ስላሉ ትልልቅ ግድቦች ንገረኝ። This is the end of unit 41.